It is tragic that the president's reckless actions make impeachment necessary የፕሬዝደንቱ ኃላፊነት የጎደለው አድራጎት ክስ እንዲከፈትባቸው አስፈላጊ ሁኔታን መፍጠሩ በእጅጉ አሳዛኝ ነው። ሌላ ምርጫ እንዳይኖረን አደረጉን። በጭብጥ የተደገፈ አንዳችም እንከን ሊያሳዩባቸው አልቻሉም። በዚህ ጉዳይ ፕሬዚዳንቱ የፈጸሙት አንዳች ጥፋት የለም ነው ያሉት የቀደሙት የዩናይት ስቴትስ የተወካዮች ምክር ቤት አፈ ጉባኤ ዴሞክራት ፓርቲ እንደራሴ ናንሲ ፖሎሲ ሲሆኑ፣ እርሳቸውን ተከትሎ የተሰሙት ደግሞ በምክር ቤቱ የሪፐብሊካን ፓርቲ እንደራሴ ዳክ ኮሊንስ ናቸው የክሱን ጭብጦች የያዘውን ዶሴ ዳኝነት ለሚቀመጠው የሕግ መወሰኛ ምክር ቤት መቼ እንደሚላክ ገና አልታወቀም። አድማጮች ዝርዝሩን በዕለቱ አቪርስ ይዘናል። ከመላው ዓለም የተውጣጡ የስደተኞች ሕይወት ያሳሰባቸው ሀገሮችና ዓለም አቀፍ ተቋማት በጦርነትና በልዩ ልዩ ፖለቲካዊ ምክንያቶች ሳቢያ ከሀገራቸው ተሰደው በመጠለያ ጣቢያዎች የሚገኙ ስደተኞች ባሉበት ለማቋቋም ቃል ገብተዋል። የዚህንም ዝርዝር ይዘናል። መጽሔት ይመለከተዋል። የሰዓቱን የዓለም አጫጭር ዜናዎች ደግሞ ከቆንጅ ይታያል። የአማራ ልዩ ኃይል ኃላፊ የነበሩት ብርጌደር ጀኔራል ተፈራ ማሞና ሌሎች የክልሉ የጸጥታ ዘርፍ ኃላፊዎች ከተጠረጠሩበት ወንጀል ነጻ መባላቸውን የደረሰን ዜና አመልክቷል። በፕሬዚደንት ዶናልድ ትራምፕ ላይ ክስ እንዲመሰረት የተወካዮች ምክር ቤት ትናንት ረቡዕ በሰጠው ድምፅ ውሳኔ ሰጥቷል። ከመላው ዓለም የተውጣጡ የስደተኞች ሕይወት ያሳሰባቸው ሀገሮችና ተቋማት በጦርነትና በልዩ ልዩ ፖለቲካ ምክንያት ተሰደው በውጭ የሚገኙ ስደተኞችን ባሉበት ለማቋቋም በጄኔቫ በተካሄደው ጉባኤ ላይ ተስማ። እንደምን አመሻችሁ! ክቡራትና ክቡራን አድማጮች ሌሎች በርከት ያለ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሐሙስ ታኅሳስ 9 2012 ዓ ም ስርጭት ጋር አስተናጋጃችሁ አሉላ ከበደ ነኝ ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ቮይቴክስ ዞርኛ ጋር ከምሽቷ አራት ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱ ልዩ ኃይል ኃላፊ የነበሩት ብርጌደር ጀነራል ተፈራ ማሞና ሌሎች የአማራ ክልል የጸጥታ ዘርፍ ኃላፊዎች ከተጠረጠሩበት ወንጀል ነጻ መባላቸውን የአማራ ክልል ጠቅላይ አቃቤ ሕግ አስታወቀ። አስቴር ምስጋናው ከባህር ዳር ዝርዝሩን ይዛለች። የጸጥታ ዘርፍ ኃላፊዎቹ ጉዳያቸው በፍርድ ቤት ሲታይ የቆየው ከሰኔ 15ቱ የአማራ ክልል ከፍተኛ አመራሮች ግድያ ጋር በተያያዘ ተጠርጥረው ነበር። የአማራ ክልል ልዩ ኃይል ኃላፊ የነበሩት ብርጋዴል ጄኔራል ተፈራማሞ የክልሉ የህዝብ ደህንነት እና የሰላም ግንባታ ቢሮ ምክትል ኃላፊ የነበሩት ኮሎኔል አለበላ አማረ፣ የአማራ ክልል ሚሊሻ ጽህፈት ቤት ኃላፊ የነበሩት ኮሎኔል በአምላኩ አባይ እንዲሁም የአማራ ክልል ፖሊስ ኮሚሽን የማህበረሰብ አቀፍ ወንጀል መከላከል ና ትራፊክ ዘርፍ ኃላፊ የነበሩት ኮማንደር ጌት ፈራው የተጠረጠሩበት ወንጀል የምርመራ ውጤት እንደማያስከስስ አቃቢ ሕግ ውሳኔ በመስጠቱ የወንጀል መዝገቡ ተዘግቶ በነጻ መሰናበታቸውንና ለዋስትና ያሳዙት ገንዘብም እንዲመለስ የክልሉ አቃቢ ሕግ መወሰኑን ኮሎኔል አለበል አማረ ለአሜሪካ ድምጽ በስልክ አረጋግጠዋል። የአማራ ክልል ጠቅላይ አቃቢ ሕግ በፌስቡክ ገጹ ላይ ያወጣው መረጃ እንደሚያመላክተው ደግሞ ተጠርጣሪዎቹ የወንጀል ድርጊቱን የማቀነባበር የመምራትና ኃላፊነታቸውን ላለመወጣታቸው የሰውና የቴክኒክ መረጃ ባለመገኘቱ በአንጻሩ ወንጀሉ ከተፈጸመ በኋላ ሁኔታውን ለመቆጣጠር ያደረጉት ጥረት በማስረጃ በመረጋገጡ በወንጀለኛ መቅጫ ህግ አንቀጽ 42 ንዑስ ቁጥር 1 ሀ መሰረት የክስ አይቀርቡም ውሳኔ አስተላልፏል። በነጻ የተሰናበቱት እነዚህ የአማራ ክልል የጸጥታ ዘርፍ ከፍተኛ አመራሮች ከሶስት ወራት በላይ ለሆነ ጊዜ በእስር ላይ መቆየታቸው ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር። አስቴር እናመሰግናለን። በፕሬዝደንት ዶናልድ ትራምፕ ላይ ክስ እንዲመሰረት የዩናይትድ ስቴትስ የተወካዮች ምክር ቤት ትናንት ረቡዕ በሰጠው ድምፅ ወስኗል። የክሱን ጭብጦች የያዘውን ዶሴ ዳኝነት ለሚቀመጠው የህግ መወሰኛው ምክር ቤት መቼ እንደሚላግን ገና አልታወቀም። ፕሬዚደንት ትራምፕ አንዳች ጥፋት እንዳልፈጸሙ ደጋግመው እየተናገሩ ምክር ቤቱ የያዘውን ሂደት ሲያወግዙት ቆይተዋል። የክሱ ዶሴ ወደ መወሰኛው ምክር ቤት መቼ እንደሚመራ ግልጽ ባይሆንም በዚያ አብላጫውን ወንበር የያዙት ሪፐብሊካኖች በመሆናቸው ፕሬዚደንቱን ከክሱ ነጻ የሚል ብያኔ እንደሚያገኙ እንደማይቀር ነው ሲነገር የቆየው። በወሰኛው የብዙኃን ሪፐብሊካኖች መሪው ሴኔተር ሚች መኮንል አዲሱ ዓመት ሲገባ በጥር የዳኝነት ሂደቱ ቅድሚያ ትኩረት ያገኛል ብለዋል። ዛሬም ጉዳዩን በምክር ቤታቸው እንደሚያነሱት ገልጸዋል። ይሁን እንጂ መወሰኛው የተወካዮች ምክር ቤቱ አፈጉባኤ ናንሲ ፐሎሲ የተመሰረቱትን የክስ ጭብጦች እስኪልኩለት ክሱን መመልከት አይችልም። ናንሲ ፔሎሲ ትናንት ማታ ድምጽ ከተሰጠ በኋላ በሰጡት ቃል መቼ ክሱን ወደ ሴኔቱ እንደሚልኩት ቁርጥ አድርገው ከመናገር ተቆጥበዋል። የተወካዮች ምክር ቤት እንደ ከሳሽ አቃቤ ሕግ ማን እንደሚቆምልን ከመምረጣችን በፊት አሉ ናንሲ ፔሎሲ ከመወሰኛው መሪዎች ሂደቱን እንዴት ሊያከናውኑት እንዳቀዱ ተጨማሪ መረጃ ማግኘት እንፈልጋለን ብለዋል። ትናንትና የተወካዮች ምክር ቤት በክሶቹ ዙሪያ ስድስት ሰዓት በላይ ከወሰደው ክርክር በኋላ ነው የፓርቲ ወገን በለየ መስመር በተሰጠ ድምፅ ትራምፕ ይከሰሱ ያለው። እናም ሪፐብሊካኑ ትራምፕ በአሜሪካ የ243 ዓመታት ታሪክ በምክር ቤት በመከሰስ ሶስተኛው ፕሬዚደንት ሆነዋል። በምሽቱ አብይ ርዕስ ሙሉ ዘገባው ይቀርባል። በሌላ ዜና ሰባት የዩናይትድ ስቴትስ የዲሞክራቲክ ፓርቲው እጩ ተፎካካሪዎች በመጪው ምርጫ ከፕሬዝደንት ዶናልድ ትራምፕ ይልቅ እኔ ነኝ የሚሻላችሁ ብለው ለማሳመን መራጩን ዛሬ ክርክር ያካሂዳሉ። ፕሬዝደንቱን ትናንት በዩናይትድ ስቴትስ የተወካዮች ምክር ቤት ከስልጣን ማስነሳት ድረስ ሊያደርሱ በሚችሉ ክሶች እንዲጠየቁ ድምፅ ተሰጥቷል። ይሁን እንጂ እሳቸው ለሁለተኛ የስልጣን ዘመን ለመመረጥ ከመወዳደር አቋማቸው ፍንክች አላሉም። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሶማሊያን በ25 ዓመታት ውስጥ ባልታየ ደረጃ በወረራት የበረሃ አንበጣ መንጋ ብዙ ሺህ ሄክታር ላይ ያለ ሰብል ወድሟል። ያንበጣ መንጋው ሶማሊያንና አጎራባች ምስራቅ ኢትዮጵያ የሚገኙ አካባቢዎች ሰባ ሺህ ሄክታር ስፋት ያለው ሰብል እንዳወደመ የተባበሩት መንግስታት የምግብና የእርሻ ድርጅት ኤፍኤኦ አስታውቋል። የአሁኑ ያንበጣ መንጋ ከቀደሙት የከፋ መሆኑን የገለጸው ድርጅቱ ኬንያ ኤርትራ፣ ጅቡቲ፣ ደቡብ ሱዳንና ሱዳንን ጨምሮ ወደ ሌሎች የአፍሪካ ቀንድ ሀገሮች ሊዛመትም እንደሚችል ነው ያመለከተው። ከመላው ዓለም የተውጣጡ የስደተኞች ሕይወት ያሳሰባቸው ሀገሮችና ዓለም አቀፍ ተቋማት በጦርነትና በልዩ ልዩ ፖለቲካዊ ምክንያቶች ከሀገራቸው ተሰደው በየመጠለያ ጣቢያ የሚገኙ ስደተኞችን ባሉበት ለማቋቋም ቃል ገብተዋል። ከታህሳስ ስድስት እስከ ስምንት ለሶስት ቀናት በጄኔቫ በተካሄደውና ከሶስት ሺህ በላይ ሰዎች በተሳተፉበት ዓለም አቀፍ የስደተኞች ጉባኤ ላይ አቅማቸው አነስተኛ በሆኑ ሀገራት የሚገኙ ስደተኞችን ለመደገፍ ከ77፣ ይቅርታ፣ ለመደገፍ ግዙፍ የገንዘብና የተለያዩ ድጋፎች ለማድረግም ቃል ተገብቷል። የሲጋራ አጫሽነትን ለማስቆም የተደረጉ ዓለም አቀፍ ጥረቶች ፍሬ ማፍራታቸውን በማመላከት በዓለም ዙሪያ ሲጋራ አጫሽ ወንዶች ቁጥር ለመጀመሪያ ጊዜ መቀነሱን የዓለም የጤና ድርጅት አስታወቀ። ሊሳሽ ላይን የዓለሙ የጤና ድርጅት ሪፖርቱን ይፋ ካደረገበት ከጂኒቫ ያጠናቀረችውን ዘገባ አሉላ ከበደ ያቀርባል። በየአመቱ በዓለም ዙሪያ ከስምንት ሚሊዮን በላይ ሰዎች ያለ ጊዜያቸው ለህልፈት የሚዳርገውን ሲጋራ ማጤስ የሚያስከትለውን ጠንቅ ለመዋጋት በሚደረገው ጥረት አይነተኛ የስትራቴጂ ለውጥ ያስፈልጋል ሲሉ የዓለም ጤና ተቋም ባለስልጣናት ጥሪ አቅርበዋል። ከተለያዩ ሀገሮች የተሰባሰቡ መረጃዎች እንዳሳዩት የሲጋራ አጫሾች ቁጥር ባለፈው ዓመት ለመጀመሪያ ጊዜ ከፍተኛ መቀነስ አሳይቷል። በዚህ ጊዜ ውስጥ በዓለም ዙሪያ ከአንድ ነጥብ አራት ቢሊዮን በላይ ከሚሆኑ አጫሾች ስልሳ ሚሊዮኑ ከዚህ ልማድ እንደ ተላቀቁም ሪፖርቱ ይፋ አድርጓል። አብዛኞቹም እነኚህ ውጤቶች በሴቶች ቀዳሚነት ነው የተገኙት ብሏል ሪፖርቱ ናው ር ሲንግ ፎርስት ታይም ዲክላይን ኢን ዩዝ አሁን ግን ለመጀመሪያ ጊዜ የአጫሾች ቁጥር ማሽቆልቆል እያየን ነው። በ ሀያ ሀያ ቢያንስ ሁለት ሚሊዮን ወንዶች እንደሚኖሩና በ ሀያ ሀያ አምስት ደግሞ ከአምስት ሚሊዮን በታች ይሆናሉ ተብሎ ይጠበቃል። ትንባሆ የትንባሆ ምርቶችን የሚጠቀሙ ወንዶች ቁጥር አነስተኛ ነው፣ የሚያስከትለው ህመምና ሞት ግን እጅግ የገዘፈ ነበር ያሉት የጤና ባለስልጣኑ ክሬክ የትንባሆ አጠቃቀም ማሽቆልቆልን የሲጋራ አጫሾች የሚወስዱት እርምጃ ወሳኝነት አመልክተዋል። የትንባሆ አጠቃቀምን ለመቀነስ አብዛኞቹ ውጤቶች የተገኙት በዝቅተኛና መካከለኛ ገቢ ባላቸው ሀገሮች መሆኑንም ሪፖርቱ አክሎ ገልጧል። አመሰግናለሁ አሉላ። በመጨረሻም የስፖርት ዜና ያለን የኤርትራ ብሔራዊ ቡድን ዛሬ በዩጋንዳ በተካሄደው የምስራቅና መካከለኛ አፍሪቃ የእግር ኳስ ውድድር ሴካፋ ሁለተኛ ደረጃ አገኘ። የኤርትራ ብሔራዊ ቡድን ዛሬ ካስተናጋጀው ሀገር ከዩጋንዳ ጋር ባደረገው የዋንጫ ውድድር ሶስት ለዜሮ በመሸነፍ የሴካፋ ሁለት ሺ አስራ ዘጠኝ ሁለተኛ ደረጃን አግኝቷል። ለሰዓቱ ያለን ዜና በዚሁ ያበቃል አድማጮች። the voice of America ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በአለም ዜናዎች የጀምረው መደበኛ ፕሮግራማችን በ22 በ25 ና በ30 ሜትር ባንዶች በአጭር ሞገድ እንዲሁም በ 94 ነጥብ 3 ኤፍ ኤም ራዲዮ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። አሁን በስርጭታችን የጊዜ ሰሌዳ መሠረት ቀዳሚው የዕለቱ አብይ ርዕስ ነው። ወደዚያ ከማለፋችን አስቀድሞ ታዲያ ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ እንበል። የቀሰምኩት አንደኛ ችግሮችን የመጋፈጥ ነገር ነው፣ ሁለተኛ ቁርጠኝነትን ለዓላማ ጽኑ መሆኑን ያው ለያዘችው ዓላማ መሸነገ የማትል በመሆኗ ሁሉም እኔም እኔ የፍራድ ባልደረቦች ያ ለዓላማ ቁርጠኛ መሆን ለውጤት መስራት ከዚህ ዓለም በቅርቡ በሞት የተለዩት ዶክተር ቦጋለሽ ገብሬ ጋር በቅርቡ የሰሩት የከምባቲ ጫቲ ድርጅት ስራ አስኪያጅ አቶ ተሾመ ካለው ናቸው። አድማጮች በሁለተኛ አጋማሽ ሙሉ ዝርዝሩን ይሰማሉ። ወደ ቀዳሚው የዕለቱ አብይ ርዕስ በቀጥታ የዩናይት ስቴትስ የተወካዮች ምክር ቤት ትናንት በሰጠው ድምፅ በፕሬዝዳንት ዶናልድ ትራምፕ ላይ ክስ እንዲመሰረት ወሰነ። የክሱን ጭብጦች የያዘውን ዶሴ ዳኝነት ለሚቀመጠው የህግ መወሰኛው ምክር ቤት መቼ እንደሚላክ ግን አላስታወቀም። ፕሬዝዳንት ትራምፕ አንዳች ጥፋት እንዳልፈጠሙ ደጋግመው እየተናገሩ ምክር ቤቱ የያዘውን ሂደት ሲያወግዙ ቆይተዋል። ከካፒታል ሂል ጂፕሰን ካትሪን ጂፕሰን ያጠናቀረችውን የዚህን ዘገባ ዝርዝር ሰሎሞን አባተ አሁን ያቀርበዋል። አራት መቶ ሰላሳ አምስት መቀመጫ ባለው የህግ መምሪያ ትናንት ሙሉውን ቀን ሲሟገቱና የግራ ቀኝ ሐሳቦቻቸውን ሲያንሸራሽሩ ውለው ምሽት ላይ ድምፅ ከሰጡት አራት መቶ ሀያ ሰባት እንደራሴዎች ሁለት መቶ ሰላሳው ሚስተር ትራምፕ የፕሬዝደንቱን ቢሮ ኃይልና አቅም ለራሳቸው የፖለቲካ ጥቅም ጉዳይ ያለ አግባብ ተጠቅመውበታል ሲሉ ክስ እንዲመሠረተባቸው የሚያደርግ ድምጻቸውን ሰጥተዋል ይህ የክሱ ጭብጥ የመጀመሪያ አንቀጽ ነው። ሁለተኛው የመክሰሻ አንቀጽ በፕሬዚደንት ዶናልድ ትራምፕ ላይ የተነሱትን ቅሬታዎችና ውንጀላዎች ሲመረምር የቆየውን የተወካዮች ምክር ቤቱን ሂደት ለማስተጓጎል ወይም ለማደናቀፍ የሚያደርሱ እርምጃዎችን ወስደዋል የሚል ሲሆን ይህኛው አንቀጽ የጸደቀው 229 ለ198 በሆነ ድምፅ ነው። በሁለቱም አጋጣሚዎች አንድ እንደራሴ ድምፁን ካለመስጠቱ በስተቀር በአመዛኙ የፓርቲ መስመርን ተከትሎ ከታየው ድምፅ ሁለት ዴሞክራቲክ እንደራሴዎች የመጀመሪያውን አንቀጽ ሶስት ደግሞ ሁለተኛውን አንቀጽ ተቃውመዋል። በተወካዮች ምክር ቤቱ ውስጥ የፓርቲ ውክልና የሌላቸው ብቸኛ ነፃ እንደራሴ ፕሬዚደንቱ እንዲከሰሱባቸው የወጡትን ሁለቱንም አንቀጾች ደግፈዋል። እንግዲህ የሚቀረው የሕግ መወሰኛ ምክር ቤቱ የፍርድ ሂደት ብይንና ውሳኔ ይሆናል። መቶ አባላት ባሉት የሕግ መወሰኛ ምክር ቤትና እንዲሁም ሪፐብሊካኑ በበላይነት በሚቆጣጠሩት መድረክ ላይ ከሕግ መምሪያው አካሄድና አንዳንድ ሴናተሮች አሁንም እያሰሙ ካሉት ዛቻ ፕሬዚደንቱን ከሥልጣን ለማስነሳት የሚያበቃ የፍጹም አብላጫ ወይም ሁለት ሦስተኛ ድምፅ የማግኘቱ ጉዳይ የማይጠበቅ እንደሆነ እየተነገረ ነው። ለማንኛውም ሴናተሮቹ የፍርድ ሸንጎ ወይም ጁሪ ሆነው በሚሰየሙበት ችሎት ላይ ክርክሩን ለማየትም ለፍርድም የጠቅላይ ፍርድ ቤቱ ዳኛ ዋና ዳኛ ይሰየማሉ። ትናንት ምሽት የተወካዮች ምክር ቤቱ በፕሬዚደንቱ ላይ ክስ እንዲመሰረት ወይም ኢምፒች እንዲደረጉ ክርክር እየተካሄደና ድምፅም እየተሰጠ በነበረበት ሰዓት የሚሽጋኗ ባትል ክሪክ ውስጥ የቅስቀሳ ዘመቻቸውን እያካሄዱ የነበሩት ፕሬዚደንት ትራምፕ ይህንን ሂደት እንደ ወትሮ ሁሉ አጣጥለውታል፣ ብልሹ ሲሉም አውግዘውታል። ለማንኛውም በዩናይትድ ስቴትስ የ230 ዓመት የመንግሥትነት ዕድሜ ውስጥ ክስ እንዲከፈትበት በተወካዮች ምክር ቤቱ ውሳኔ የተላለፈበት ሦስተኛው ፕሬዝደንት ሆነዋል። በአስራ ዘጠነኛው መቶ ክፍለ ዘመን አንድ፣ በሀያኛው አንድ፣ አሁን በሀያ አንደኛው ሚስተር ትራምፕ ይህ አጋጣሚ ታሪካዊ ቢሆንም የድምፁ ውጤት የከበደ ቢሆንም ጮቤ የሚረገጥበት ግን እንዳልሆነ የተወካዮች ምክር ቤቱ አፈ ጉባኤ ናንሲ ፔሎሲ፣ የፓርቲ ጓዶቻቸው ለሆኑት ዴሞክራቶች ማሳሰቢያ ሰጥተዋል። የፕሬዝዳንቱ ኃላፊነት የጎደለው አድራጎት ክስ እንዲከፈትባቸው አስፈላጊ ሁኔታን መፍጠሩ በእጅጉ አሳዛኝ ነው። ሌላ ምርጫ እንዳይኖረን አደረጉ። ወጣም ወረደም የትናንቱ የምክር ቤቱ ድምፅ ላለፉት ሦስት ወራት የዘለቀው ሀገሪቱን ጭምር ከፋፍሎ በሁለት ጎራ ያቆማት እሰጥ አገባና ትንቅንቅ እንዲቋጭ አድርጓል። ነገሩ የተነሳው ፕሬዚደንቱ የዩክሬን ፕሬዚደንት በፖለቲካ ተቀናቃኛቸው ጆ ባይደን እና በልጃቸው ሃንተር ላይ ምርመራ እንዲከፍቱ ለማስገደድ በተወካዮች ምክር ቤቱ ቀደም ሲል ለሀገሪቱ ተለቆ ከነበረ ወታደራዊ እርዳታ አራት መቶ ሚሊዮን ዶላር የሚሆን ገንዘብ አግተዋል ሲል አንድ የዋይት ሀውስ ቤተ መንግሥት ውስጥ አዋቂ ሹክ ብሎ ነገሩን አደባባይ ማውጣቱ ነበር። በእርግጥ የዚያ ሰው ማንነት እስከ ዛሬ በግልጽ አይታወቅም። የፕሬዚደንቱ አድራጎት ግን ለአሜሪካ ዴሞክራሲ አደጋ ነው ሲሉ ዴሞክራቶቹ በብርቱ ተቆጥተዋል። ለሦስት ሳምንታት ለስምንት ሰዓታት በዘለቀው የትናንቱ የኮንግረስ ግራና ቀኝ ንግግር ወቅት ድምፆቻቸውን ካሰሙት መካከል የምክር ቤቱ የመረጃና የስለላ ጉዳዮች ኮሚቴ ሊቀመንበር አደም ሺፍ አንዱ ናቸው። ዶናልድ ጄ ትራምፕ መጪውን ምርጫ ለማጭበርበር ሲሉ ብሔራዊ ደህንነታችንን ለጭዳ አቅርበዋል። ያንን ሐሳባቸውን ለማሳካት ሲሉ በቀጠሉበት ጥረታቸው የውጭ ጣልቃ ገብነትን ጋብዘዋል። መከሰስ አለባቸው። ፕሬዚደንት ትራምፕ ግን የዲሞክራቶቹ እንቅስቃሴ ይቅርታ። ፕሬዚደንት ትራምፕ ግን የዴሞክራቶቹ እንደ ራሴዎች አካሄድ ከእርሳቸው ይልቅ የሚጎዳው ራሳቸውን ዴሞክራቶቹን ነው ሲሉ በዚያው የትናንት የባትል ክሪክ ሚሽጋን ዘመቻቸው ላይ ተናግረዋል። በዛሬው ሕገ ወጥ የፓርቲ ወገን የለየ የክስ ምስረታ እንቅስቃሴያቸው ስራ ፈቶቹ ዲሞክራቶች ለመራጮች ላይ የጠለቀ ጥላቻቸውና ንቀታቸውን አውጀዋል። ይህ ራሳቸውን በራሳቸው ለማጥፋት የወሰዱት የፖለቲካ እርምጃ ነው። ከፕሬዚደንቱ ጎን በጽናት የቆሙት ሁሉም ሪፐብሊካን እንደራሴዎችም የዲሞክራቲክ አቻዎቻቸውን እንቅስቃሴ ያለፈውን ምርጫ ውጤት ለመሻር እየወሰዱ ያሉት አማራጭ እንደሆነ በመናገር ይከሳሉ። ዳ ኮሊንስ አንዱ ናቸው። በጭብጥ የተደገፈ አንዳችም እንከል ሊያሳዩባቸው አልቻሉም። በዚህ ጉዳይ ፕሬዚዳንቱ የፈጸሙት አንዳች ጥፋት የለም። ይህ ጉዳይ የከፋፈለው እንደራሴዎችን ብቻ ሳይሆን መላ ሀገሪቱን መሆኑን በሕዝቡ ውስጥ የተካሄዱ ቅኝቶች ያሳያሉ። ከአሜሪካውያን 43 ከመቶ የሚሆኑት ፕሬዚደንት ትራምፕን እንደሚደግፉ ግማሽ ያህል አሜሪካውያን የመከሰሳቸውን ሐሳብ እንደሚደግፉ አሕዛዊ ትንተናዎች እንደሚያሳዩ የዩኒቨርሲቲ ኦፍ ቨርጂኒያው ሌሪ ሳባቶ ለቪኦኤ በስካይፕ ተናግረዋል። ይህ ካለፈው አንድን ፕሬዝዳንት የመክሰስ ሂደት እጅግ የጎላ ልዩነት ነው። ይሁን እንጂ የፕሬዝዳንት ዶናልድ ትራምፕ የሥልጣን ዘመን በአጭር መቀጨቱን አያመላክትም። አሁን እንደዚህ ወገን ለይተን የቆምን የመሆናችንና የፓርቲ አንዳችን ላይ ያለን የመሆናችንን ነገር ኢምፒችመንት ያን ያህል ኃይል ያለው እንዳይሆን አድርጎታል። አይሰራም። ለማንኛውም ግን በፕሬዚደንቱ ላይ ትናንት ማታ የተላለፈው ውሳኔ በእንደራሴዎች ዘንድ እምብዛም ተቀባይነት ከሌላቸው በጣቶች ከሚቆጠሩ የአሜሪካ ፕሬዚደንቶች አንዱ ሆነው እስከ ወዲያኛው በታሪክ መዛግብት የሚታወሱ እንዲሆኑ የሚያደርጋቸው ለመሆኑ ጥርጣሬ የለም። የክሱና የፍርዱ ሂደት በመጪዎቹ ጥቂት ወራት ውስጥ በሴኔቱ መታየት ይጀምራል። ነጻም ይደረጋሉ የሚለው ግምት የበረታ ነው። ሌሪ ሳባቶ ሪፐብሊካኑ ትራምፕን ለማባረር አስበው አያውቁም። ለማንኛውም ግን እዚያ ቢሮ ውስጥ የሚቆዩት ለአንዱ ዓመት ብቻ ነው ወይስ ለመጪው አምስት ዓመታት? ለፕሬዚዳንት ትራምፕ ሩቅ ስትሄድ ምን ሊገጥምህ እንደሚችል ትልቅ ማስታወሻ የሚሰጥ ነው። የፕሬዚዳንት ትራምፕ ስንብት ጉዳይ ለጊዜው የማይታሰብ ቢሆንም በታሪካቸው ላይ ግን እስከ ወዲያኛው ሰፍሮ የሚኖር ሰንበር ይሆናል። በአሜሪካ የፖለቲካ ታሪክ ውስጥ እምብዛም ተዘውትሮ የማይመጣ አጋጣሚ። ሰለሞንን ለዘገባው አመሰግናለሁ። ተከታዩ የመጽሔት ርዕስ ደግሞ ወደ ጄኔቫ ያሻግረናል። ከመላው ዓለም የተውጣጡ የስደተኞች ሕይወት ያሳሰባቸው አገሮችና ዓለም አቀፍ ተቋማት በጦርነትና በልዩ ልዩ ፖለቲካዊ ምክንያቶች ሳቢያ ከሀገራቸው ተሰደው በየመጠለያ ጣቢያው የሚገኙ ስደተኞችን ባሉበት ለማቋቋም ቃል ገብተዋል። ከታኅሳስ 6 እስከ ታኅሳስ 8 ለ3 ቀናት በዘለቀው በጄኔቫ በተካሄደውና ከ3 ሺህ በላይ ሰዎች በተሳተፉበት በዚህ ዓለም አቀፍ የስደተኞች ጉባኤ ላይ አቅማቸው አነስተኛ በሆኑ ሀገሮች ውስጥ የሚገኙ ስደተኞችን ለመደገፍ ከሰባት መቶ ሰባ በላይ የገንዘብና ሌሎች ልዩ ልዩ ድጋፎች አይነቶችን ለማድረግም ቃል ተገብተዋል። ኢትዮጵያ የስደተኞችን በመቀበል ከአፍሪካ በቁጥር ቀዳሚውን በመያዟም በዚህ ጉባኤ ላይ ጉልህ ተሳታፊ እንደነበረች የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን ዩኤንኤችሲአር የኢትዮጵያ ቃል አቀባይ ክሱት ገብረ እግዚአብሔር ለአሜሪካ ድምፅ ተናግረዋል። የኢትዮጵያ ቢሮ ቃል አቀባይ ናቸው። ክሱት ገብረ እግዚአብሔር ኢትዮጵያ ባለፈው አመት አጽድቃ ስራ ላይ ከዋለችው ድንበሯ ለሚጠለሉ ስደተኞች የመማርና የመስራት መብት ከሚሰጠው አዋጅ በተጨማሪ ዘጠና ሺህ ለሚሆኑ ስደተኞች የገቢ ማስገኛ እድል እንደምትፈጥርና ሀያ ሺህ ለሚሆኑ ደግሞ ብቃት ያለው ስልጠና እንደምታመቻችም ቃል ገብታለች። ለዝርዝሩ ጽዮን ግርማ ከታህሳስ 6 እስከ 8 2012 ዓ ምህረት ለሶስት ቀናት በጄኔቫ ተካሂዶ ትናንት ማምሻውን የተጠናቀቀው ዓለም አቀፍ የስደተኞች ጉባኤ ወይም ግሎባል ሬፊጂ ፎረም አምና ልክ በዚህ በታህሳስ ወር ላይ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ የጸደቀውን ግሎባል ሬፊጂስ ኮምፓክት ሰነድን ተከትሎ የተደረገ ጉባኤ መሆኑን የዚህ ጉባኤ ዋና አዘጋጅ የሆነው የተባበሩት መንግስታት ድርጅት የስደተኞች ጉዳይ ኮሚሽን ዩኤንኤችሲአር በድረገጹ ላይ አስፍሯል። የዚህ ሰነድ አጠቃላይ ሀሳብ ስደተኞች መጠለያ ጣቢያ ውስጥ ከገቡ በኋላ የሚሰጣቸውን ገንዘብ ብቻ እየተቀበሉ ትርጉም አልባ ህይወትን ከሚኖሩ ሌሎች የሚያስቧቸው ነገሮች እስኪሳኩ ድረስ ባሉበት የመማርና የመስራት እድል እንዲፈጠርላቸው የሚያስችል ሰነድ ነው። በሰነዱ ላይም ይህ ጉዳይ የሚመለከታቸው አካላት በአራት ዓመት አንድ ጊዜ ተገናኝተው ምክክር እንዲያደርጉና በመረዳዳት መፍትሄን ማምጣት እንዳለባቸው ተቀምጧል። ኢትዮጵያ የጎረቤት ሀገር ስደተኞችን በመቀበል ከአፍሪካ ቀዳሚውን ስፍራ የምትይዝ በመሆኑ በምክትል ጠቅላይ ሚኒስትር ደመቀ መኮንን የሚመራ የልዑካን ቡድን በመያዝ በጉባኤው ላይ ተሳታፊ ነበረች። የዩኤንኤችሲአር የኢትዮጵያ አቀባይ አቶ ክሱት ገብረ እግዚአብሔር በጉባኤው ላይ ተገኝተው ነበር። ስደተኞችና እስከ 750 የሚደርሱ የልዑካን ቡድኖችን ጨምሮ በአጠቃላይ 3 ሺህ ሰዎች መሳተፋቸውን ገልጸው ጉዳዩ መላውን ዓለም የሚመለከት ጉዳይ ነበር ብለዋል።

አቶ ክሱ ታያይዘው ከዚህ ቀደም ስደተኞች አንድ አገር ከሄዱ በኋላ መጠለያ ተቀምጠው የሚሰጣቸውን ገንዘብ ብቻ እየተጠባበቁ ከመኖር ውጭ መስራትም ሆነ ልጆቻቸውን ወደ ትምህርት ቤት የመላክ እድላቸው የተመናመነ እንደነበር አስታውሰው፣ በአዲሱ አሰራር ግን ይህ እንዲቀር፣ ህጻናትም የመማር መብታቸውን እንዲያገኙ እየተደረገ ነው ብለዋል። በዚህ ጉባኤም ላይ ይህንን አሰራር ተግባራዊ ያደረጉ ሀገራት ልምዳቸውን አካፍለዋል ብለዋል። አዲሱ አሰራር የጀመሩ ሀገሮች አሉ። እንደ ኢትዮጵያ አይነት የእነሱ ምሳሌ የሚሆን እንዴት እንደሰሩ ምን ውጤት እንዳገኙ የሚያቀርቡበት ነበረ። ከዛ ባለፈ ግን ሁሉም ሰው ያገባኛል ብሎም ይወያይ። አንድ ስድስት ቴማቲክ ኤሪያስ ተይተው ነበረ፣ በትምህርት ዙሪያ፣ በስራ እድል ዙሪያ፣ ኃይል አቅርቦት ዙሪያ፣ ከሌላ ፕሮቴክሽን የሚባሉ በዛ ዙሪያ ሀገሮች ምን ማድረግ ይችላሉ? ተቋማት ምን ማድረግ ይችላሉ? ነጋዴዎች ምን ማድረግ ይችላሉ? ሲቪል ሶሳይቲ ምን ማድረግ ይችላል? የሰርተ ተቋማት ምን ማድረግ ይችላሉ የሚለውን ይህንን ሀሳብ ለማሰባሰብ ነው የነበረው። ውጤቱም እስካሁን እንደታየው ጥሩ ይመስላል። በኢትዮጵያ ባለፈው አመት ጥር ዘጠኝ ቀን ሁለት ሺ አስራ አንድ አመተ ምህረት የህዝብ ተወካዮች ምክር ቤት በተለያየ ምክንያት ከሀገራቸው ተሰደው በኢትዮጵያ በሚገኙ የመጠለያ ጣቢያዎች ውስጥ የሚኖሩ ስደተኞች የመስራት የመማርና የመንቀሳቀስ መብት እንዲኖራቸው የሚደነግግ አዋጅ ማጽደቁን ያስታወሱት አቶ ክሱት ከዚህ በተጨማሪም ሌሎች ጥቅሞችን የሚሰጥ ድጋፍ የኢትዮጵያው ልዑክ ቃል ገብቷል ብለዋል። ፕሮግራም ባይቆጠሩም እንደ ውጭ ዜጎች የሚሰጣቸውን አይነት የስራ ፍቃድ ሊሰጣቸው ይችላል ይላል። የልደት እና የመሳሰሉ ምዝገባዎች የቫይታል ኤቨንስ የሚላቸውን ማስመጽም ይችላሉ ይላል። ትምህርትም አሁን በፊት ትንሽ ሪዘርቬሽን ነበረ፣ ሌለን የሚል በተለይ ኤሌመንተሪ ትምህርት ህጻናት ተወንደው በትምህርቱ ውጭ መሆን የለባቸውም ይላል። እና የመሳሰሉት ብዙ ግብ ተሰጥቷል። አሁን ተጨማሪ ነገር የመጣው አንድ አራት ነገሮች ነው። በፕለጅ መልክ ቀርበዋል አሁን ምንድን ነው ዘጠና ሺህ ለሚሆኑ ሰዎች የገቢ ማስገኛ ድ ፈጥራለን ል ኢትዮጵያውያንም ጭምር ናቸው ተጠቃሚ የሆኑት። ከዚህ ሌላ ውደነቱ ከሌላቸው የትም ሊደርሱ አይችሉም። ስለዚህ ሀያ ሺህ ለሚሆኑት ደግሞ ብቃት ያለው ስልጠና እንዲሁም አፕሬንቲስ ሆነ ሰርቲፊኬት የሚያገኝበት ስልጠና ለመስጠት። ሌላው የሀይል አቅርቦት ስደተኛ ካምፖች አካባቢ በጣም አስቸጋሪ ነገር ነው። ስለዚህ ወደ ደን ምንጠራ ምናምን ነው የሚካሄደው። በተለይ ብዙ ኢትዮጵያ ሲቸገርበት ስለሆነ ይሄንን ለማሻሻል እና የመሳሰሉት ወደ አራት ነጥብ ያለው ተጨማሪ ኮሚትመንት ገልጸዋለች ኢትዮጵያ አቶ ክሱት በኢትዮጵያ ይህ አሰራር ተግባራዊ የተደረገበት በደቡብ ኢትዮጵያ የሚገኘውና የሶማሊያ ስደተኞችን የያዘው የዶሎ አዶን መጠለያ ጣቢያ በምሳሌ አንስተዋል። የሶማሌ ስደተኞች የሚጠለሉበት ዶሎ አዶ የሚባል ቦታ አለ። ከአይኪያ ፋውንዴሽን ጋር በመተባበር ስደተኞች ከህብረተሰቡ ጋር ተቀላቅለው አብረው ሰርተው እንዴት ነው የሚበለጽጉትና የሚያድጉት አምራች ዜጋ የሚሆኑ የሚሆን ሙከራ እየተደረገ ነበረ። የሆነ ወደ መቶ ሚሊዮን ዶላር አይኪያ ፋውንዴሽን ሰጠ። ስለዚህ የማይክሮ ፋይናንስ ተቋማት አቋሙ ሰዎችን እየተደራጁ በብድር እየወሰዱ በእርሻ በስሳርቢ በሱቅ ቢዝነስ ናንሽ ቢዝነሶች ምናም ተደራጅተው ከመስራት ጀመሩ እና ውጤቱ ጥሩ ነው። ጅምሩ ጥሩ ነው። አንዳንድ ስደተኞች ኢትዮጵያውያን ሁሉ ከተው የሚያሰሩ ስደተኞች አሉ ብለዋል እንዳጣሁ ሰሞኑን ጓሄጅ የነበረ የፈርኒቸር ስራ የሚሰርፍ ነው እና ስደተኞችን ቀጦ እያሰራ ያለበት ሁኔታ ትልቁ ነገር ደግሞ አብረው እንዲኖሩ እንግዲህ አንዳንድ ጊዜ ስደተኛ ተብሎ ተቀባይ ህዝብ ደግሞ ችግርም ስላለበት የማይስማሙበት የሚጋጭበት ሁኔታ የሚፈተርባቸው የሚፈጠርባቸው ሀገሮች እዛ ጋር እሱንም እንዳይኖር አርጓል። አብሮ ነው የሚሰሩት። መሬቱን በተለይ አባው ጋር ሰጠው፣ ውጤቱን ምርቱን እኩል ነው የሚከፈሉት። ስለዚህ ሰላም እንዲኖርም ጥሩ አብረው እንደ ቤተሰብ አብረው እንዲኖርም ትልቅ አስተዋጽኦ እያደረገ ያለ ነው እና እንደ ጥሩ ተሞክሮ ኢትዮጵያ አካፍላለች። ተቀባይነት ያገኘ ተሞክሮ ነው። በተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን ዩኤንኤችሲአር መረጃ መሰረት ከደቡብ ሱዳን፣ ከሶማሊያ እና ከኤርትራ የተፈናቀሉ ዘጠኝ መቶ ሺህ ጥገኝነት ጠያቂዎች በኢትዮጵያ በሚገኙ የስደተኞች መጠለያ ጣቢያ ይኖራሉ እነዚህ ስደተኞች በመጠለያ ጣቢያ ከገቡ በኋላ የተሻለ ኑሮ ለመኖር ወደሚያስችላቸው ሶስተኛ ሀገር የመሻገር ፍላጎት እንዳላቸው በመጥቀስ ኮሚሽኑ ይህን ፍላጎታቸውን እንዴት እንደሚያሟላ የተጠየቁት አቶ ክሱት ስደተኛ ሲመጣ ያው ተጨግሮ አገሩ መኖር ስለማይችል ነው ይመጣል በነገራችን ላይ ግሎባል ኮምፓክት ትልቁ ትኩረት የተሰጠው ነገር በሀገሮቻቸው ላይ ለስደት የዳረጋቸው ችግር ፖለቲካዊ መፍትሄ አግኝቶ ወደ ሀገራቸው የሚሄዱበት ሁኔታ ነው ቅድሚያ የሚሰጠው በዮኒክ ሲያርም ይህን ነው ሬዥን ይሶራበት የነበረው እሱ ካልሆነ ደሞ የሆነው ሀገሮች ናቸው። ሪሰትልመት የሚሰጡት ሀገር እነታቸው በገዛ ፈቃዳቸው የሚሰጡት ነገር ነው። እነሱ ካልሰጡ እንደ መብት ስደተኛው መጠየቅ አይችልም። እንደውም አሁን አሜሪካን ብረትል ቁጥር የምትወስዱ ነገር ግን አሁን አዲሱ ፕሬዚዳንት ከመቶኒ በጣም የወረደ የወረደ የቀነሰ ይሄባ እና ትንሽ ነው። ድሮም ቢሆን ደህና ነበረ ማይባልበት ጊዜ በአለም ውስጥ ካሉ ስደተኞች አንድ በመቶኛ የሚሆን ብቻ ነው ይሄ ያገኘ ነበረው። አሁን በጣም በጣም እያነሰ ስለሄደ ትንሽ ነው ተስፋው። ስለዚህ ዝም ብሎ ተንጠልጥሎ እሱን እየጠበቁ መኖር አስቸጋሪ ነው የሚሆነው። ላይመጣም ላይ ኖርም ስለሚችል ስለዚህ ትልቁ ነገር ባሉበት ሁኔታ አምራች አርጎ ራሳቸውን የሚደግፉበት የሀገሪቷንም ኢኮኖሚውም የራሳቸው አስተዋጽኦ የሚያደርጉበት መፍጠር ነው። በመሀል ደግሞ በመሳለ የመጡበትን አገር ሰል እንዲሆንና ወደ ሀገራቸው የሚመልጭበት ሁኔታ የማመቻቸት ስራ ይሰራል። በኮሚሽኑ የዚህ አመት መረጃ መሰረት በዓለም ላይ ከሰባ ሚሊዮን በላይ ሰዎች ከቀያቸው ተፈናቅለዋል። ከእነዚህ ውስጥ ከ41 ሚሊዮን በላይ የአገር ውስጥ ተፈናቃዮች ናቸው። ከ25 ሚሊዮን በላይ ደግሞ ወደ ሌላ ሀገር ተሰደዋል። እንዲሁም ከ3.5 ሚሊዮን በላይ ጥገኝነት ጠያቂዎች ይገኛሉ። በዚህ ጉባኤ ላይም እነዚህን ስደተኞች ለማቋቋምና ድጋፍ ለማድረግ ሰባት መቶ ሰባ የሚሆኑ የገንዘብና የተለያዩ ድጋፎች ቃል ተገብተዋል። ቃል ከተገቡት ውስጥ ትልቁን ቁጥር የሚይዘው ለሚቀጥሉት ሶስት ዓመታት ስደተኛን ለያዙና ዝቅተኛ ገቢ ላላቸው አገሮች እሰጣለው ሲል የዓለም ባንክ ቡድን ቃል የገባው ሁለት ነጥብ ሁለት ቢሊዮን ዶላር ነው። ለአሜሪካ ድምጽ ጽዮን ግርማን ለዘገባው አመሰግናለሁ። አድማጮች ተከታዩ ከቴክኒክ ሙያ ስልጠና ተቋማት የሚመረቁ ተማሪዎችን ይመለከታል። በአገሪቱ ለሚገነቡ የተቀናጀ የግብርና ምርቶች ማቀነባበሪያ ኢንዱስትሪ ፓርኮች የሚመጥንና ብቁ ብቃት ያላቸው አለመሆናቸውን አንድ ጥናት ማመላከቱን ያሳያል። ችግሩን ለመፍታት መንግስት የቴክኒክ ሙያ ስልጠና አሰጣግ እንደሚችል የኢትዮጵያ ንግድና ኢንዱስትሪ ሚኒስቴርም አስታውቋል። ይህንኑ አስመልክቶ የአውደ ጥናት የተካሄደ አውደ ጥናት በአዋሳ ከተማ ተጀምሯል። የአዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ሪፖርት ልኳል። በኢትዮጵያ ይገነባሉ ከተባሉ 17 ተቀናጀ የግብርና ምርቶች ማቀናበሪያ ኢንዱስትሪ ፓርኮች ውስጥ አራቱ በኦሮሚያ በደቡብ በአማራና ትግራይ ክልሎች በመገንባት ላይ ሲሆኑ በደቡብ ክልል ይርጋለም ከተማና በትግራይ ክልል የሚገነቡ ሁለቱ ኢንዱስትሪ ፓርኮች ስራ ጀምሯል። እነዚህም ፓርኮች የተመለከተውና ናሙና ያደረገ አውደ ጥናት ዛሬ በአዋሳ ከተማ ተጀምሯል። በአውደ ጥናቱ ላይ የተለያዩ የጥናት ስራዎች የቀረበበት ሲሆን በፓርኮቹ የአቅርቦት ሁኔታ የባለሙያዎች ክሎትና ሌሎች ጉድለቶችን የተመለቁ ተማሪዎች በሀገሪቱ ለሚገነቡ የተቀናጀ ግብርና ምርቶች ማቀነባበሪያ ኢንዱስትሪ ፓርኮችን የሚመጥና ብቁ አለመሆናቸውን ጥናቱ አሳይቷል። ለኢትዮጵያ የግብርና ምርቶች ማቀነባበሪያ ኢንዱስትሪ ፓርኮች ፕሮጀክት አጋር ከሆኑ ድርጅቶች ውስጥ አንዱ የሆነው የጀርመኑ ጂአይዜድ አማካሪና ጥናቱን ያቀረቡት አቶ አብርሃ ገብረ ማርያም ዘርፉ ለኢትዮጵያ የምጣኔ ሀብት ስርዓት አዲስ ተለዋዋጭና ውስብስብ በመሆኑ አዲስ አመራር ስልት ክህሎትና አቅም የሚፈልግ ሲሆን ጥናታቸውም ይህን ፈተሸ እንደነበር ተናግሯል። ገበያው የሚፈልገው አይነት የሰው ኃይል አይደለም በብዛት እየፈራ ያለው የሚል ነው። አንዱ ዋናው ነገር ቴክኒክና ስልጠና ስንል ሰላሳ በመቶ ያለበት ማለት ነው። አሁን ባለው ሁኔታ ግን ልክ ተገቢውን የተግባር ስልጠና በአግባቡ እየወሰደ አይደለም። ስለዚህ ተመርቆ ሲወጣ ተማሪው በቂ የሆነ አቅም ቴክኒካ ከዚህ ጋር ተያያዥ የሆኑ ቲቬት ኮሌጆችም የአቅም ውስንነት እንዳላቸው ማይተናል። ለስልጠና የሚያገለግሉ የተለያዩ መሽነሪዎች የስልጠና መርጃ ቁሳቁስ እና ሌሎች ፋሲሊቲዎች በተሟላ ሁኔታ አለመኖር አንድ ችግር ነው። ከአግሮ ፕሮሰሲንግ ጋር በተያያዘ ስናይ ደግሞ በዚህ ዙሪያ በቂ የሆነ አስተማሪ አለመኖርም ሌላ አንድ ችግር ነው ማለት ነው። ከዚህ ጋር ተያይዞ የስልጠና ጥራት በሚፈልገው ደረጃ እየሄደ እንዳልሆነ ነው የተገነዘብ ነው። በተደጋጋሚ ጊዜም የጥራት ወቀሳ የሚደርስበት የኢትዮጵያ ትምህርት ስርዓት ለጥናቱ ተመልክቷል። አቶ አብርሃም ሌላ አሁን ልክ እንደዚህ በመንግስት የአግሮ ኢንዱስትሪያል ዴቨሎፕመንት ወደ ስራ ሲገባ ቲቪቲ ኮሌጆች ቀድሞ እንግዲህ የሚያስፈልገው ምንድን ነው ብለው አጥንተው ከወዲህ መዘጋጀት ነበረባቸው። ግን ፕሮአክቲቭሊ ብዙ እየተሰራ እንዳልሆነ ነው ስናይ ደግሞ እንግዲህ አሁን እነዚህ የአግሮ ፕሮሴሲንግ ካምፓኒስ ኬስ በዓለም አቀፍ ደረጃ ተወዳዳሪ ሊሆኑ ከሆነ ልክ የሚቀጥሩት የሰው ሰው ኃይል በዓለም አቀፍ ደረጃ ጀስ ሊታይ የሚችል ብቁ የሰው ኃይል መሆን መቻል አለበት ማለት ነው። ስለዚህ እነዚህ ኩባንያዎች ግን በዚህ ደረጃ የሰው ኃይል እያገኙ አይደለም። ተመርቆ የሚወጣው ተማሪ እንደሚፈልገው ስራ እያገኙ አይደለም ማለት ነው። እነዚህ የግብርና ምርቶች ማቀናበሪያ ፓርኮች በሚገነቡባቸው አካባቢዎች ለበርካታ ወጣቶችና አርሶ አደሮች ከውስጥም ከውጭም የስራ እድል እንደሚፈጥር ያመላክተው ጥናቱ የቴክኒክና ሙያ ተቋማትን ከኩባንያዎች ጋር ማጣመር፣ ከወቅቱ ጋር የሚሄድ ተግባራዊ የሙያ ስልጠና መስጠት፣ ባለድርሻ አካላትን ማሳተፍ ፍና አብሮ አቅዶ መስራት የሚሉ ምክር ሀሳቦችንም ጥናቱ አስኖበታል። ፓርኮቹ ስድስት መሰረታዊ ፕሮግራሞችን ያቀፈ ሲሆን ምርትና ምርታማነትን በማሳደግ እሴት መጨመር፣ በፓርኩ ዙሪያ ያሉ አርሶ አደሮችን አንቀሳቅሶ ተጠቃሚ ማድረግና የአቅም ግንባታ ስራዎችም እንደሚገኙበት ነው በንግድና ኢንዱስትሪ ሚኒስቴር የተቀናጀ የግብርና ምርቶች ማቀነባበሪያ ኢንዱስትሪ ፓርኮች ፕሮጀክት አስተባባሪ አቶ አያልነህ አበበ የሚናገሩት። ችግሩን ለመፍታትን መንግስት የቴክኒክና ሙያ ስልጠና አሰጣጥ የሚቀይር የትምህርት ስርዓት ማሻሻያ ሊያደርግ እንደሚችልም ጠቁሟል። ኢንዱስትሪ የሚፈልገውን የሰው ኃይል እንዴት አድርገን ልንፈጥር እንችላለን ብለን ከግንባታው ጋር አብረን የምሰራው ፕሮግራም አንድ አካል ማለት ነው የዛሬው ፕሮግራም። ስለዚህ ለሚመጡ ኢንዱስትሪዎች እዚህ ፓርኩ ስለሚገቡ ኢንዱስትሪዎቻችን አስፈላጊ የሰው ኃይል ለማፍራት ቲቪቲዎቻችንን የኢንዱስትሪን ፍላጎት መሰረት ያደረገ የሰው ኃይል እንዲያበቁ የማድረግ ካሪኩለም ሪቫይዝ የማድረግ ፕሮግራም ላውንች የተደረገበት ነው ይሄ። ስለዚህ የዛሬን ፕሮግራም ተከትሎ የትምህርት ስርዓት ማሻሻያ ይደረግበታል ማለት ነው። በትክክ ዛሬ የተጀመረው ወደ ጥናቱ ነገ የይርጋለም የተቀናጀ የግብርና ምርቶች ማቀናበሪያ ፓርክ ላይ የመስክ ምልከታ በማድረግ ይጠናቀቃል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም። ወደ ምሽቱ የመጨረሻ ዘገባ እንሻገር። ወደ አስመራ የተጓዘው የኢትዮጵያ የባህል ቡድን ባህላዊ ትዕይንቱን በከረን ካሳየ በኋላ ምጽዋ ገብቷል። ከረን እንደደረሰም ከምጽዋ እንደደረሰም ደማቅ አቀባበል የጠበቀው የባህል ቡድን የራት ግብዣ ተደርጎለታል። የጃኖ ሙዚቃ ቡድን ትናንት አስመራ የገባው በባህል ቡድኑ ተቀላቅሏል። የአስመራው ዘጋቢያችን ብርሃነ በርሄ የትናንቱን የቡድኑን የከረን የሙዚቃ ትዕይንት ተከታትሎ ተከታዩን አድርሶናል። በኢትዮጵያ የባህልና ቱሪዝም ሚኒስቴር ዴኤታ ወይዘሮ ብዙነሽ መሠረት የተመራው አምሳ አራት አባላቶችን የያዘው የኢትዮጵያ የባህል ቡድን ዛሬ ታህሳስ ስምንት አመሻሽ ላይ በከረን ከተማ የመጀመሪያ ዝግጅቱን ለህዝብ አቅርበዋል። በከረን ስታዲዮም በተደረገው ባህላዊ ዝግጅት ላይ አንጋፋና ታዋቂ ዘፋኞች ሙዚቀኞች፣ ተወዛዋዞች፣ መካከለኛና ወጣት ድምፃውያን የድሮ ዘፈኖችንና ብሔር ብሔረሰቦች የሚያንጸባርቁ የተለያዩ ባህላዊ ዘፈኖችን ለህዝብ አቅርበዋል። ዝግጅቱ መክፈቻ ላይ ንግግር ያሰሙት የዞባ አንሰባ አስተዳዳሪ አቶ አሊ መሐመድ የባህል ቡድኑን እንኳን ደህና መጣችሁ ካሉ በኋላ ከዘመናት በኋላ በኢትዮጵያ ሰላም የሚፈልግ መሪ በመወለዱ በሁለቱ አገራት መካከል ሰላም እንደተፈጠረ በመግለጽ ሰላሙ እንዲቀጥልና ከሁለቱ አገራት ባለፈም በመላው አፍሪካ ሰላም እንዲሰፍን ተመኝተዋል። የኢትዮጵያ የባህልና ቱሪዝም ሚኒስትር ዴኤታ ብዙነሽ መሰረት በበኩላቸው በሁለቱ አገራት መካከል የተጀመረው የባህል ትስስር መድረክ ላይ ቡድኑን መርተው በመምጣታቸው የተሰማቸውን ክብርና ኩራት በመግለጥ ለተደረገላቸው ከፍተኛ አቀባበል ምስጋናቸውን አቅርበዋል። ሚኒስትሯ በመቀጠል ይህ በሁለቱ ሀገራት የሚካሄደው የባህል ትስስር በሁለቱ ሀገራት መካከል የተጀመረው የሰላም ግንኙነት ወደ ላቀ ደረጃ እንደደረሰ የሚያሳይ እና ከዛም አልፎ በዓለም የተመሰከረለት እንደሆነ የሚያረጋግጥ ታሪካዊ የባህል የልምድ ልውውጥ እንደሆነ ተናግረዋል። በሁለቱ ሀገር ታላላቅ መሪዎች በክቡር ፕሬዚዳንት ኢሳያስ አፈወርቂና በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ፋና ወጊነት የተጀመረው የሁለቱ ሀገር ህዝቦች ግንኙነት እያደገ መምጣቱ ዛሬ የምናደርገው የህዝብ ለህዝብ ትስስር መድረኮች ይህንኑ ግንኙነት ወደ ላቀ ደረጃ ለማሸጋገር የተጀመሩ ጥረቶች ፍሬ እንዳፈሩ ትልቅ ማሳያ ከመሆኑን ባሻገር የሁለቱ ሀገሮች የሰላም ፈላጊነትና በዚህም በመጣ ውጤት በዓለም አደባባይ በተመሰከረበት ማግስ የሚካሄድ ዝግጅት በመሆኑ እጅጉን ታሪካዊ ያደርገዋል። በባህላዊ ዝግጅቱ ላይ የተሳተፉ የከረን ከተማ ነዋሪዎች በበኩላቸው የኢትዮጵያ የባህል ቡድን የመጀመሪያ ዝግጅቱን በከረን በማካሄዱ ትልቅ ክብርና ደስታ እንደተሰማቸውና እንዲህ አይነት የባህል ዝግጅት በሁለቱ አገራት መካከል የተጀመረውን የሰላም ግንኙነት ይበልጥ የሚያጠናክር እንደሆነ ለቪኦኤ ተናግረዋል። የብሔራዊ ቲያትር ድምፃዊ ካሳ ከበደ በበኩሉ በኤርትራ ሕዝብና መንግሥት የተደረገላቸው ቤተሰባዊና ወንድማዊ አቀባበል እንዳስደሰታቸው ተናግረዋል። በከረን በተደረገው ባህላዊ ዝግጅት የዞባ አንሰባ አስተዳዳሪና የመንግሥት የሥራ ኃላፊዎች፣ የኢትዮጵያ የባህልና ቱሪዝም ሚኒስቴር ዴኤታ ብዙነሽ መሠረት፣ በኤርትራ የኢትዮጵያ አምባሳደር ሬድዋን ሁሴን እንዲሁም በሺዎች የሚቆጠሩ ከከረንና አካባቢዋ የመጡ ተሳታፊዎች ተገኝተዋል። የኢትዮጵያ የባህል ቡድን ማክሰኞ ከረን ሲገባ ከፍተኛ አቀባበል የተደረገላቸው ሲሆን በከረን አካባቢ በተደረገው የሁለተኛ የዓለም ጦርነት ሕይወታቸውን ያጡ የእንግሊዝና የጣሊያን ወታደሮች የመቃብር ስፍራን ተዘዋውረው አይተዋል። ምሽት ላይ በተደረገው የእንኳን ደህና መጣችው የእራት ግብዣ ላይ የቤኒፈር ባንድ የተለያዩ የኤርትራ ባህላዊ ዘፈኖችን እንዲሁም ውዝዋዜዎችን አቅርበዋል። ሰኞ ምሽት በአስመራ ፓላስ በተደረገው የእንኳን ደህና መጣችሁ የራት ግብዣ ላይ የኢትዮጵያ የባህልና ቱሪዝም ሚኒስትር ዴኤታ ወይዘሮ ብዙነሽ መሰረት ከረጅም ጊዜ ዝግጅት በኋላ በኤርትራ የሚደረገው ባህላዊ ዝግጅት በሁለቱ አገራት መካከል አስቀድሞ የተጀመረውን የባህል ልውውጥን ተከትሎ የሚደረግ ዝግጅት መሆኑን በመጥቀስ የሁለቱ አገራት ግንኙነት በማህበራዊና ኢኮኖሚያዊ በኩል ከዚህ በላይ ተጠናክሮ እንደሚቀጥል እምነት እንዳላቸው ገልጠዋል። በወጣው መርሃ ግብር መሠረት የኢትዮጵያ የባህል ቡድን ነገ ሐሙስ ወደ ምጽዋ በመጓዝ አርብ በምጽዋ ባህላዊ ዝግጅት ያቀርባል። ብርሃነ በርሀ ለአሜሪካ ድምፅ ከከረን ብርሃነ ብርሄን ለዘገባው እናመሰግናለን። አድማጮች የምትከታተሉት በ22 በ25 ና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጃችሁ አሉላ ከበደነኝ ሁለተኛውን አጋማሽ ስርጭታችንን እየዘለቅን ነው። አሁን ሴቶችና ቤተሰብ የፕሮግራሙ አዘጋጅና አቅራቢ ቆንጂት ታየ ስቱዲዮ ትገኛለች። ፕሮግራሟን ታስተዋውቀንና ወደ ዝግጅቷ ትወስድናለች። ባለፈው ሳምንት የቀር የሚታወቁትን በቅርቡ ከዚህ ዓለም በሞት የተለዩትን ዶክተር ቦጋለች ገብሬን እንዴት ይታሰባሉ ብለን ያቀረብነው እንግዳ አብሯቸው የሰራ ወጣት ነው። ከአንደበቱ ባለፈው ሳምንት አቅርበናል። ወጣቱ አቶ ተሾ መካሎ በደቡብ ኢትዮጵያ ዱራሜ ቦጌ የመሰረቱት ከምባቲ ሜንቲ ሚኒስትር አብይ አህመድ ባሰባሰቡት የእርቀ ሰላም ኮሚሽን አባልነታቸው የሚያውቀውን ያጫውተናል። ቦጌ በማህበረሰብ ውስጥ ያለ ጎጂ ልማድን ለማስቀየር ይጠቀሙበት የነበረውን ህብረተሰብን በማሳመን በማሳተፍ ለለውጥ የማሰለፍ መርህ ለሀገራችን እርቀ ሰላም ለግጭቶች መፍቻ ሊውል እንደሚችል አጥብቀው ያምኑ እንደነበረ ነው ያጫወተን። አንድ የተገለለ ማህበረሰብ እንዴት ከህብረተሰብ እንዳቀላቀሉም ያስታውሳል። ተሾመ አዎ፣ የእርቀ ሰላም አባል በ ጠቅላይ ሚኒስትሩን እነዛን አባላትን የመለመለው በዛ ውስጥ አባልና አንድ ቀን ያን ፕሮግራም የሚሳት ተደርግ እስከ ዕለተሞት ድረስ ባለው ጊዜ ውስጥ አንድ ቀንም ሚሳት ተደርግ ነው ፕሮግራሙን ስትሳተፍ የነበረው። ምክንያቱም አገራዊ ጉዳይ ይመለከተኛል የምል አቋም ስላላት እንኳንና ይሄን ሰላምና እርቅ ኮሚሽን ላይ ማህበረሰብ ውይይት የምንለውን ድርጅቱ የሚጠቀመውን ለምንድን ነው ማናወያየው? ሰዎችን አወያየትን ምንድን ነው ችግሩ? የምለውን ነገር የማህበረሰብ ውይይት ሜቶዶሎጂውን እዛ ውስጥም ለማስገባትን ስትጥር ነበር። ያ ፕሮግራም እዛ ውስጥ ቢገባ ሰዎች በውይይት ይፈታሉ በሚል ፍልስፍና ነው በጌ እንትን የምትለው። ስለዚህ ያን ፕሮግራም ራሱ ወደዛ ለማስገባትም እስከ መጨረሻው ድረስ ስትል ነው። አንድ ቀንም እንደዚህ ይህን ፕሮግራም ሌድ እየረቅ እስከ መጨረሻው ያው ከሷ ጋር አብሮ የሰሩ ሰዎችን ምስክርነት ትላንመርክም። እዛ አይነትም ጠንካራ የሀገራዊ ጉዳይ ይመለከተኛል የምትል ጠንካራ ሴት ነበረች። ስለዚህ ሌሎች ችግሮችን ሀገር በማሳመን መፍታት ማስተካከል ይቻላል የሚለውን መመሪያቸውን የሚከተሉትን መርህ በዚህኛውን ባህል ሞት ቀደማቸው እንጂ አዎ ማንም እንኳን አዘጋጅቶ ነበሩ አቀርባለሁ በማለት ማለት ጎጂ ልማዳዊ ድርጊትን ፆታ መሰረት ያደረጉ ጥቃትን ለማጥፋት ለማጥፋት ነው ቦጌ የምትለው ከመቀነስ በፕሮጀክት ነው እንጂ ለማጥፋት የምንጠቀመውን የማህበረሰብ ውይይት ኢኮኖሚ ጉዳይ ደግሞ ኤቢሲዲ የምላለ ሁለትትውል ነው ያለን ስትራቴጂ አሴት ቤዝ ኮሚኒቲ ድራት ዲቨሎፕመንት። ማህበረሰቡ አቅም አለኝ ምን አለኝ ምን የለኝም፣ አንድ ትምህርት ቤት ለመስራት ባህር ዛፍ አለኝ፣ ጉልበት አለኝ፣ እዛው ትምህርት ቤት መስራት እችላለሁ፣ የፋብሪካ ምታዎችን ብቻ ነው መጠየቅ ያለብኝ እንድል፣ ሴቷም ደግሞ ያንን ኤ ማድረግ አለብኝ ምን አለኝ ምን የለኝም እንድትል ያ አንዱ ቱን ነው ሁለት ቱን ነው። ተሾመ እንግዲህ የሰላሳ ሁለት አመት ወጣት ነኝ ነው ያልከኝ። እሺ ከዶክተር ቦጌ ጋር በመስራት ያገኘኸውን ትምህርት የቀሰምከውን ትምህርት እሴቶች እስቲ ግለጽልኝ። የቀሰምኩት አንደኛ ችግሮችን የመጋፈጥ ነገር ነው። ሁለተኛ ቁርጠኝነትን ለአላማ ጽኑ መሆኑን ያው ለያዘችው አላማ መሸም ነገ። የማትል በመሆኗ ሁሉም እኔም ሆነ እኔ የስራ ባልደረቦች ያ ለአላማ ጽኑ ሆኖ ቁርጠኛ መሆን ለውጤት መስራትን ቀስናለው። ሌላ የመጀመሩና ትልቁ የማህበረሰብ ለውጥ ለውጥ መለወጡ በጣም እንደሚያረካል ያንን ተምራለሁ። ማህበረሰብ መለወጡ ለውጡን ያንን ለውጥ አይታ በደንብ የምትደስተው ማህበረሰብ ሲለወጥ ሲታይ። ስለዚህ ለውጥን በተግባር ማያትም ያ ያ ብዙም በጣም ጠንካራና ጎበዝ መሪ እዚህ በዚ በአሁን በጠቀስኳቸው ለሌሎቻችንም ምሳሌ ነው የሚሆነው። ሌላው ደግሞ ኮሚኒቲ ሞቢላይዜሽን ስትራቴጂስ ነች። ህብረተሰብን ማንቀሳቀስ ህብረተሰብን በማንቀሳቀስ ህብረተሰብን በማንቀሳቀስ ኃይለኛ ስትራቴጂስ ነች። ለህብረተሰብ ጋር ያለው ህብረተሰብ ጋር እንደ ህብረተሰብ ሆና ነው የምታስተምረው ከሚውር ጋር እንደሚውር ነው ሁሉም ጋር በዛ ማህበረሰቡ መስላ። አሁን የኛ አካባቢ የሸክላ ሰራተኞች ወይም እነዚህ በሸክላ የተገለሉ ያልኳቸው ማህበረሰቦች ሌላው ማህበረሰቡ እንኳን ቤታቸውን ማሄድም ቤታቸውን ማሄድም ተገልለው ነው የሚኖሩት፣ ተገለው ነው የሚኖሩት። እነሱ ጋር ግን ሄዳ አብራ እነሱ ጋር ቡና እስከመጠጣት ሰው ራሱ እጅ መጨባበጥም እስከዛ ድረስም ቦታ አይሰጥም። ያንን ማህበረሰብ ቦታ እንዲሰጥ ከፍተኛ ጨረታ አድርጋ ማህበረሰቡ አብሮ በእድር በቤተክርስቲያንም በተለያየ ማህበራዊ ጉዳዮች ላይ እንዲቀላቀለው አድርጋለች። በሰራችው ስራ ናቸውም ደግሞ ይቅና እንዲያገኙ ሸክላ ስራ ነው መሰረ ፉጋ ማህበረሰብ ነው የሚባለው እነዚያን ግን፣ ምንድን ነው ፉጋ የሚለውን ሰዎች የሚጠቀሙት እንደ ቆሻሻ አይቶ ነው የሚያዩት። ያንን እኮ ስምም ቀይራለች። ጎልደን አንድ ወይም እዛ ወርቆች፣ እዛ ወርቆች በምር ጎልደን አንድ ነው የሚሰሩት ስራ ጎልደን ነው ብላ ነው የቀየረችው። ጭጃ ወርቆች በምል እሱ ሙያ ኮ የነሱ ቻይና ከማግባቱ በፊት በእነሱ ሙያ ነው ስትጠቀሙት የነበረው። ስለዚህ ሙያቸው ክብር ነው። እንጀራ የምሰራው በእነሱ ምጣድ ነው ምል ነው ቆንጂትና እንግዳዋን አቶ ተሾመ ካሉ እናመሰግናለን። አድማጮች ቀደም ሲል ከዶክተር ቦጋለች ገብሬ ህይወትን መታሰቢያ ጋር ተያይዞ የተጠራው የድርጅቱ ስም ከምባቲ ሜንቲ ጌዝማ ተብሎ እንዲስተካከል ከይቅርታ ጋር እንጠይቃለን። አሁኑ ወደ ተከታዩ ቅንብር መሰላችሁ ባህልና ማህበረሰብ ከልደተ ክርስቶስ በፊት ከ771 እስከ 612 ዓመተ ዓለም የነበረች ከተማና ቤተ እምነት በትግራይ ክልል ተገኝታለች። ጥንታዊው ስፍራ በክልሉ አፍሃሮም አህፈሮም ወረዳ የተገኘ ሲሆን የዳአማት ወይም ይሃ ስልጣኔ ከአክሱማዊት ስልጣኔ ጋር የሚያገናኝ ነው ይለናል ዘጋቢያችን ሙልጌታ አጽበሃ። በጉዳዩ ላይ ታዲያ ሙልጌታ በቁፋሮ ከተሳተፉ አንዱ በክልሉ ባህልና ቱሪዝም ቢሮ የአርኪኦሎጂ ባለሙያ ናቸው፣ አቶ ግደይ ገብረ እግዚአብሔርን አነጋግሮ ተከታዩን አጠናቅረዋል። ቤተ ሰማዕቲ ተብሎ የሚታወቅ ይህ ስፍራ በቅድመ አክሱም እና በሮም መንግስታት የነበረ ጥንታዊ ከተማ ነው ተብሏል። ከጥንታዊ የዳእማት ስልጣነ ማሳያ ቦታ ይሓ 18 ኪሎ ሜትር በሰሜናዊ አቅጣጫ በሚገኘው ቦታ ነው። ይህ ታሪካዊ ስፍራ በቁፋሮ የተገኘው በአሁኑ ጊዜ ቤተ ሰማዕቲ የእርሻ ቦታ ነው። ጥንታዊ ቤተ እምነትና የመኖሪያ ቤቶች በቁፋሮ የተገኙትም በዚህ ስፍራ ነው። በቁፋሮ የተሳተፉ የክልሉ ባህልና ቱሪዝም ቢሮ የአርኪዮሎጂ ባለሙያ አቶ ጊደይ ገብረ እግዚአብሔር ጥናቱ የተጀመረው ከ15 ዓመታት በፊት መሆኑን ገልጸዋል። የአርኪዮሎጂ ጥናት የተገኘው በሰሜኑ የሀገራችን ክፍል በትግራይ ክልል በማዕከላዊ ዞን ወረዳ አፈሮ ቀበሌ ማህበር መዝር የሚባለው ልዩ ስሙ ቤተሰማቲ ስነ ጠንት ስፍራ ተብሎ ነው የሚታወቀው። ከኢትዮጵያውያንና ከአሜሪካውያን በጥምረት በመሆን የተሰራ ስራ ነው። ጥናቱ ሲከናወኑም በርከት ያሉ ቅርሶችን ተገኝተዋል። የኢትዮጵያ ስልጣኔ ምን እንደሆነ ከዚህ በፊት በተለያዩ ምክንያቶች ተደፍኖ የቀረ ታሪክ አሁን በቁፋሮ በጥናት በመመራመር ለሕዝቡ አሁን ላለው ትውልድ ትናንት ምን ነበርን ዛሬ ምን አለን ነገስ? ከትናንትናው ተነስተን ምንሆናለን የሚለው ነገር ትልቅ ተስፋ የሚያሰንቅ ታሪካዊ ስፍራ ነው ያገኘ ነው። ባለፉ ዘመናት ለባህላችን፣ ለቋንቋችን፣ ለስልጣናችን መነሻ የሆኑ ታሪካዊ ስፍራ ነው ማለት ነው። ትልቅ ማህበረሰብ ይኖሩበት የነበረ ትልቅ ስፍራ ነው። ክርስትና ሃይማኖት ለሀገራችን ከገባ በኋላ የነበረ ቤተ እምነትም ተገኝተዋል። ስለዚህ ባደረግነው ቁፋሮ በሁለት ቦታዎች ነው ሳምፕል የወሰድ ነው ኤሪያ ኤ እና ኤሪያ ቢ ኤሪያ ቢ ብለን የወሰድ ነው። ስለዚህ ኤሪያ ቢ የሚያመላክተው ከተማ መኖር ነው። ኤሪያ ኤ የሚያመላክተው ደግሞ ቤተ እምነት መኖር ነው። ስለዚህ ከአካባቢ ማህበረሱ ይኖር የነበረ ማህበረሰብ ቤተ እምነት ገንብቶ እንደነበረና እምነት የመስፋፋት ሁኔታ እንደነበረ የሚያመላክት ነው። በዛ ይህን ቋም ቅርስ ነው፣ የማይንቀሳቀስ ቅርስ ነው። በጊዜ ብዛት ምክንያት ጠፍቶ የቆየው ጥንታዊ ቦታ በአፍሪካ የስልጣኔ ማዕከል ከነበሩ አካባቢዎች አንዱ ነው ተብሏል። በቁፋሮ የተገኙ ቅርሶች እንደሚያሳዩት በጊዜው ሀያላን ከነበሩ መንግስታት ጋር ጥብቅ የሆነ የንግድ ግንኙነት ይደረግ እንደነበረ ማሳያ አግኝተናል ብለዋል አቶ ጊደይም የመስቀል ቅርጽ ያላቸው ከድንጋይ የተሰሩ የሸክላ ውጤቶች፣ የቢዶች የእንስሳት አጥንቶች፣ የጥንታዊ የድንጋይ መሳሪያዎች ይጠቆሙበት የነበረ ያን ይጠቆሙበት የነበረ የተለያዩ የተንቀሳቃሽ ቅርሶች ተገኝተዋል። ይህን ደግሞ በአክሱም ቤተመዘክር ታጉሮ ነው ያሉ፣ ተቀምጦ ነው ያሉ። ስለዚህ ይህንን በቦታው አምጥቶ እንደ ባለሙያ አንድ የአርኪዮሎጂ ስፍራ ሲቆፈር የተገኙ ተንቀሳቃሽ ቅርሶች በቦታ መሆን አለበት የሚል የፕሮፌሽናል ቴክስ ስላለን እዛ ታጉራ ያሉ ቅርሶች መጥቶ ለእይታ መብቃት መቻል አለባቸው። ቤተ ሰማዕቲ በቁፋሮ መገኘቱ በአንዳንድ ምሁራን በደአማትና የአክሱም ስልጣኔዎች መሀል የስልጣኔ ክፍተት ነበር ተብሎ የሚገለጸው ትክክል አለመሆኑ የሚያሳይ ነው። ስልጣኔው ተከታታይ እንደነበረውም የሚያመላክት ነው ብለዋል። ከቅድመ አክሱም ዘመነ መንግስት ጀምሮ ከዳእማት ኪንግደም ከምንለው መንግስት ጀምሮ እስከ ዘመነ ስልጣነ አክሱም የነበረ መሆኑን በጥናቱ አረጋግጠናል። ይህ ምን ማለት ነው? ከ771 ከልደት ክርስቶስ በፊት እስከ 645 ከልደት ልደት ከክርስቶስ ልደት በኋላ የነበረ ስፍራ መሆኑን በዚህ ምንድነው የሚያመለከተው? ስልጣኔው ዳአማት ኪንግደም አለ በያሃ። ስለዚህ የያሃ አንድ ክፋል ሆኖ ከያሃ ወደ ሰሜን አቅጣጫ ወደ 18 ኪሎ ሜትር ተጉዘ የሚገኝ ስፍራ ስለሆነ የያሃ ስልጣኔ ቅጥያ መሆኑን ግን ደግሞ እዛ አላቆመም። እዛ ሳያቆም ምንም ነገር ሳይገድበው ወደ ስልጣኔ አክሱም እየተሸጋገርንበት እስከ ክርስትና ሃይማኖት ገብቶ ክርስትና ሃይማኖት ከገባ በኋላም እምነትን መስፋፋት ጭምር ትልቅ ፋይዳ ያለው ነው። ከአንድ አመት በፊት በቁፋሮ ተገኝቶ ይፋ የተደረገው በሽረንዳ ስላሴ አካባቢ ያለው ማያድራሻም ከ3 ሺህ ዓመታት በፊት የነበሩ ሰባት መቶ ቤቶች ያሉት ከተማ አሁን ከተገኘው ቤተ ክርስቲያንና ከተማ ጋር ግንኙነት አለው ወይ ለሚለው ጥያቄ አቶ ጊደይ የሚከተለውን መልሰዋል። ከማያድራሻ ጋር ግንኙነት የለውም ምክንያቱም ከዳ አማት ኪንግደም በፊት የነበረ ስለሆነ ማይድራሻ ከሌሎች ምናልባት ከጎሎመ ከዳ ከመነ ቤት ጋር ሊገናኝ ይችላል። በተለያየ ምክንያት ከሰግላሜን በላላይ ማጫው ወረዳ የሚገኙ ከዛም ሊገናኝ ይችላል። አድዋ አካባቢ ያሉ ብዙ ስፍራዎች ሊገናኝ ይችላል። በፈረስ ማይ አካባቢ ያሉ ስፍራዎች ሊገናኝ ይችላል። ማይድራሻ ግን ከዚህ ጋር ግንኙነት የለውም። ምክንያቱም ማይድራሻ ከክርስቶስ በፊት ከ1250 ዓመታት በፊት የነበረ ትልቅ ከተማ ነው። ስለዚህ ይህንን ትልቅ ከተማ ምናልባት እኛ አሁን እንደ ሃይፖቴሲስ ያደረግነው ያለነው ትላልቅ እስኮላራችም ሪኮመንድ አድርጎ ያለውን ፑንት የሚባል ስልጣኔ እንዚ ሀይላንድ ሶፍ ኢትዮጵያ ሪቪው ሊትሬቸር ተነስትና አሁን ማይድራሻ ስናየው ወደዛ መንገድ እየሄድን ነው ወይ? ኢት ሜይ ቢ ዘ ሴንተር ኦፍ ፖይንት ሲቪላይዜሽን የሚለው ነገር እየወሰድን ያለ ነው ማለት ነው። ቤተሰማዕቲ ከኤርትራ ድንበር በቅርብ ርቀት የሚገኝ ነው ያሉት አቶ ጊዳይ፣ ወደፊት የሁለቱም ሀገራት ምሁራን ለስልጣኔው የጋራ ጥናት ማካሄድ ይኖሩባቸዋል ብለዋል። ዋና ማዕከሉ አድርጎ ደአማት ኪንግደም አድርጎ ተመሳሳይ ስልጣኔ እንደነበረ ማዕከሉ ኒሃ ያደረገ ተመሳሳይ ስልጣኔ እንደነበረ አክሱም ስልጣኔ በፊትም ይሁን እስከ አክሱም ስልጣኔ ውድቀትም ተመሳሳይ ስልጣኔ እንደነበረ የሚያመላክት ታላቅ ስፍራ ነው። አሁን የመዝብር የቤተሰማቲ ጉዳይ ብናየው ከቤተ ሰማቲ ወደዛ ያለው ርቀት ትንሽ ነው፣ ከ10 እስከ 25 ኪሎ ሜትር ያለው ወደ መረብ ወንዝ የቀረበ ቦታ ነው። ስለዚህ ከዛ ተሻግረስ ምንድነው የሚገኘው? ምክንያቱም በዛ ቀመሮች ሊያቁት ይችላሉ። አሁን የተጀመረው የሰላም ሂደት ተጠናክሮ ሲቀጥል ደግሞ ሁለቱም በዚህም ያሉ ዩኒቨርሲቲዎችን በዛ ያሉ ዩኒቨርሲቲዎች አንድ ላይ መጥቶ ቢያጠኑ ደግሞ መሀል ላይ ብዙ ነገር እንደሚገኝ ስልጣኔው አንድ አይነት እንደሆነ የታሪክ የቋንቋ፣ የባህል እምነት ከፊት ጀምሮ እስካሁን ድረስ አንድ አይነት መሆኑን የሚያረጋግጥ ታላቅ ስፍራ መሆኑን ለማወቅ አያስቸግርም ማለት ነው። የኢትዮጵያ ዩኒቨርሲቲዎችም የኤርትራ ዩኒቨርሲቲዎችም በዚህ በጥናትና ምርምሩ ላይ አንድ ላይ መጥቶ ቢሰሩ ልክ እንደ ትናንትናው ታላቅ ስራ ሊሰሩ ይችላሉ የሚል እምነት አለ። የተገኘው መስህብ በአገር ጎብኚዎች እንዲጎበኝ በአካባቢው ያሉት አርሶ አደሮች ካሳ ተከፍሏቸው እንዲነሱ ማድረግና በተጨማሪም በቁፋሮ የተገኙት ቅርሶች የሚቀመጡበትን ልዩ ቦታ ማዘጋጀት ቀጣይ ስራ መሆን አለበት ብለዋል። ለአሜሪካ ድምጽ ሙሉጌታ ጽብሃም መቀለም ቱን ከተማ በቅርቡ የተገኘችውን ጥንታዊት ከተማ አስመልክቶ ለተቀናበረው ዝግጅቱ እናመሰግናለን። አድማጮች አሁን የሰዓቱን የማጠቃለያ ዜናዎች ባጫጭሩ ከቆኝ ታየ የአማራ ክልል ልዩ ኃይል ኃላፊ የነበሩት ብርጋዴር ጀኔራል ተፈራ ማሞና ሌሎች የአማራ ክልል የጸጥታ ዘርፍ ኃላፊዎች የክልሉ ጠቅላይ አቃቤ ሕግ አስታውቋል። በፕሬዚደንት ዶናልድ ትራምፕ ላይ ክስ እንዲመሰረት የዩናይትድ ስቴትስ የተወካዮች ምክር ቤት ትናንት በሰጠው ድምፅ ወስኗል። የክሱን ጭብጦች የያዘውን ዶሴ ዳኝነት ለሚቀመጠው የህግ መወሰኛው ምክር ቤት መቼ እንደሚልከው ግን ገና አልታወቀም። ፕሬዚደንት ትራምፕ አንዳች ጥፋት አልፈጸምኩም ብለው ደጋግመው እየተናገሩ ምክር ቤቱን የያዘውን ሂደት ሲያወግዙት ቆይተዋል። ሲጋራ አጫሽነትን ለማስቆም የተደረጉ ዓለም አቀፍ ጥረቶች ፍሬ ማግኘታቸውን በማመላከት በዓለም ዙሪያ የሲጋራ አጫሽ ወንዶች ቁጥር ለመጀመሪያ ጊዜ መቀነሱን የዓለም የጤና ድርጅት አስታወቀ። ከመላው ዓለም የተውጣጡ የስደተኞች ሕይወት ያሳሰባቸው ሀገሮችና ዓለም አቀፍ ተቋማት በጦርነትና በልዩ ልዩ ፖለቲካዊ ምክንያቶች ከሀገራቸው ተሰደው በየመጠለያው ጣቢያ ለሚገኙ ስደተኞች ባሉበት በማቋቋም ለመርዳት ቃል ገብተዋል። አድማጮች ሰዓታችን ወደ መገባደዱ ነው። ዛሬ ሊቀርብ ያልቻለውን የሳይንስና ቴክኖሎጂ ቅንብር መግቢያ ላስተዋውቅና ለምሽቱ መጨረሻ የመረጠውን ዘገባ ሙዚቃ እናሰማለን። የዩኒቨርሲቲ ተማሪ በነበረበት ወቅት በእንግሊዝኛው አጠራር ኮዲንግ በመባል የሚታወቀውን የኮምፒውተር ስርዓት ቅመራ በቀላሉ ለመርዳት እሱና ኩዮቹ የገጠማቸውንም ችግር ዛሬም ድረስ የሚያስታውሰው ናታ ናታን ዳምጠው ቅምራን በቀላሉ የሚያስተምር መተግበሪያ ከአምስት ወራት በፊት ይፋ አድርገዋል። ከአሜሪካ ድምጽ ጋር ቆይታ አድርገዋል። በሌላ ፕሮግራም ይቀርባል። አሁን ለስንብት ወደ ተመረጠው ዜማ ልውሰዳችሁ። ሰላም ይላል የሙዚቃው ስልት። ቤቲጂ ፍጹም አበረና መቅደላዊት ክበቡ የተጫወቱት አዲስ ስልት ነው። እንሆ ሰላም ነው ሰላም። ሰላም አድማጮች፣ እኛም በዚሁ እንሰናበት። የትግርኛ ስርጭት ሙዚቃውን ተከትሎ ይቀርባል። ነገ እንገናኝ። በእኛ በኩል ሰላም። ደና ደሩ ሰው ከቤቱ

ديمت امير كايوب كلتن اسران هامشن سلسان هادن باند هومون فيسبوك يوتيوب و بعد 4